በኬንያ ዳዳብ የስደተኞች መጠለያ ጣቢያ አስተዳደርና በዙሪያው በሚኖር ማህበረሰብ አባላት መካከል በተፈጠረ አለመግባባት ሰበብ ለስደተኞች የሚሰጡ አገልግሎቶች በአሁን ወቅት ተቋርጠዋል። መጠለያ ጣቢያውን አለንት ያደረጉ ስደተኞች ከመሠረታዊ አቅርቦቶች እጥረትና ደህንነት ጉዳይ ጋር በተገናኘ በችግርና ስጋት ውስጥ ስለመሆናቸውም ለደውቼ በላይ ተናግረዋል። የምግብ እደላ በወር አንድ ጊዜ የሚደረገው ዲሴምበር አንድ ነበር የሚጀምረው። እስካሁን ድረስ ምግብ አልተሰጠም። ሰው በከፍተኛ የረሃብ ላይ ነው በዚህ ሰዓት የሚገኘው። የሴኩሪቲ ችግርም አለ። ምክንያቱም የአካባቢው ህብረተሰብ ካልተስማማ ለስደተኛው በጣም አስቸጋሪ ሁኔታ አስጊ ሁኔታ ነው ያለ ነው። በዚህ ሁኔታ ነው ያለ ነው። ባለፈው ሳምንት አጋማሽ ላይ ተባብሰው ጣቢያው የዕለት ተዕለት ግልጋሎቶቹን እንዳይሰጥ ያገደው ተቃውሞና ለመግባባት የቅርብ ጊዜ ምክንያቱ በጣቢያው ውስጥ ተቀጥረው ይሰሩ ከነበሩ የማኅበረሰቡ አባላት መካከል በርከት ያሉት ከሥራ ከመቀነሳቸው ጋር የተገናኘ ነው። አቶ አለማየሁ ሆርዶፋ ለበርካታ ዓመታት በዳዳብ ውስጥ የኖሩ ስደተኛ ናቸው። ተቃውሞ የሚያሰሙ የማኅበረሰብ አባላትና የመጠለያ ጣቢያው ባለሥልጣናት እንደምን ለግጭት እንደበቁ የሚያውቁትን አጋርተውናል። ይሄ ዩኤንስኤችአር የተለያዩ ኤጀንሲዎችን የተወሰኑ ኤጀንሲዎችን በበጀት ማነስ የተነሳ ሰራተኞችን ሲቀንስ የአካባቢው ሕዝብ ተወላጆች ናቸው በአብዛኛው በስራው ላይ ኢምፕሎይድ የሆኑት እነሱ የአካባቢው ሕዝቦች ይሄ ለምን ይሆናል በሚል ዩኤንስኤችአር ካምፕ ዘግተው፣ በአሁኑ ሰዓት ዩኤንስኤችአር ያሉት ማንኛውም ኤጀንሲ ምንም ስራ አይሰራም። ጄን ቦስኮ ሩሻትሲ የዳዳብ የስደተኞች መጠለያ ጣቢያ የክንውን ኃላፊ ናቸው። ኬቴን በተባለው የሀገሪቱ ቴሌቪዥን ብቅ ብለው በአቶ አለማየሁ ምስክርነት ውስጥ የሰማነውን አይነት የሠራተኞች ቅነሳ ጉዳይ በተመለከተ ማብራሪያ ሰጥተዋል። የውሳኔውን ምክንያታዊነት ለማሳየትም ጥረዋል። አሁን ካሉን ስደተኞች ቁጥር ጋር ስናነጻጽረው 50 በመቶ ሊሞላ ጥቂት የቀረው በእጃችን ያለው የስደተኞች ጉዳይ መዝገብ ነው። ከ2011 የጎረጎሳውያኑ አቆጣጠር ወዲህ ወደ ሶማሊያ የተመለሰው ከለጋሽ ማኅበረሰቦች ይገኝ የነበረውም ድጋፍ እየቀነሰ ነው። እኛም ካለው አቅርቦት ጋር በሚመጣጠን መልኩ ብቻ መዋቀርና ማገልገል ይኖርብናል ነው ያሉት። ዳዳብ በሰሜን ምስራቅ ኬንያ ከሶማሊያ ድንበር 80 ኪሎ ሜትር ርቆ የሚገኝ 26 ዓመታትን ያስቆጠረ በስፋቱም ከዓለም የስደተኛ መጠለያዎች ሁሉ የገዘፈ ጣቢያ ነው። የኬንያ መንግስት ጣቢያው አልሸባብን ለመሰሉ ኃይሎች መሸሸጊያ ሆኗል በሚል በተደጋጋሚ ለመዝጋት መሞከሩን ተከትለው በመቶ ሺህ የሚቆጠሩ ስደተኞች ቦታውን ለቀው ወደ ሀገራቸው ገብተዋል። ገሚሱ ደግሞ ካኩማ ወደሚባለው በሀገሪቱ ሰሜን ምዕራብ ወደሚገኝ መጠለያ ጣቢያ ተሸጋግረዋል። ሆኖም በአሁኑ ሰዓት 230 ሺህ ያክል ስደተኞች በዳዳብ ይኖራሉ። የመጠለያ ጣቢያው አስተዳደር አሁን ለተፈጠረው ችግር መፍትሄ ለማበጀት በዙሪያው ካሉ የማህበረሰብ ተወካዮች ጋር ውይይት መጀመሩን የሀገሪቱ የዜና ተቋማት እየዘገቡ ነው። ሆኖም መጠለያው መደበኛ ስራውን ዳግማ ለመጀመሩ የእኒህ ስደተኞችን ጭንቀት ጨምረዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን ለስደተኞች የኬንያ ቅርንጫፍ ጉዳዩን በተመለከተ ማብራሪያ እንዲሰጠን ቃል አቀባይዋ ሚስ ኢቮን ዲጌን ለማግኘት ያደረግነው ሙከራ አልተሳካም። ለዶቸቬላይ ለተጠናቀረው ዘገባ ሀብታሙ ስዩም።